በቤንሻንጉል ጎመዝ ክልል የተፈጠረው ግጭት ምክንያት ወይም መነሻው በሁለት ግለሰቦች መካከል የነበረ የግል ቂምና በቀል ቢሆንም ግጭቱን ተከትሎ ግን ብሔር ተኮር የሆነ ጥቃት ተፈጽሟል ሲሉ በአካባቢው የሚናገሩ የሚገኙ ነዋሪዎች ገልጸዋል። ወጣቶች አሰቃቂ በሆነ መልኩ ተገድለዋል ብለዋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ በበኩላቸው ግድያው የተፈጸመው በደም ፍላት በመሆኑ አሳዛኝ ድርጊት ነው፣ ነገር ግን ጥቃቱ በፍጹም በአንድ ብሔር ላይ ያተኮረ አይደለም ብለዋል። ጽዮን ግርማ ተጨማሪ አላት። ያለፈው ሳምንት ሐሙስ ጥቅምት 16 2010 ዓ ም ሌሊት በቤንሻንጉል ጉሙዝ በከማሽ ዞን በሎዴ ጋንፎይ ወረዳ በሎዴዳሳ ቀበሌ ውስጥ በሁለት ግለሰቦች ጠም ምክንያት በተቀሰቀሰ ግጭት የበርካቶች ሕይወት መጥፋቱና ንብረት መውደሙ ሲዘገብ ቆይቷል። የአካባቢው ነዋሪ ከዚህ ግጭት በኋላ በብሔር ላይ የተነጣጠረ ጥቃት ተፈጽሟል ሲሉ፣ የክልሉ መንግስት ጥቃቱ ብሔር ተኮር አልነበረም ሲሉ ይከራከራሉ። ስማቸውን ብንጠቅስ ችግር እንደሚገጥማቸው የነገሩን የአካባቢው ነዋሪ እኔ በቦታው ነበርኩ፣ ሁኔታውን ተመልክቻለሁ፣ የሟቾችን አስክሬን ቆጥሬ ያለሁ ይላሉ። የተፈጠረው ነገር በዋነኝነት የሁለት ግለሰቦች ጠብ ነበረ፣ አጋጣሚ የተከሰተ ክስተት ነው። የነባር ብሔረሰቡና ና አማራ የሁለቱ ግጭት ነበረ። ከዛ አልፎ ያው ሰውየው አጋጣሚ ቀን ሰራተኞቹ ሲደበድቡበትና ወደ ቤቱ ሲሄዱ በቀምላክ በሚልበት ሰዓት ተጣልቶ አንድ ሰው መታ። ከዛ በኋላ ያ ሰው ተመትቶ ወደ አመራሮች ተደውሎ ሰውየው ወደ ቀርብ ተደረገ። ከዛ በኋላ ልጅ ወደ ሐኪም ቤት መጥቶ የማይተርፍበት ነገር ሲፈጸም ሲሞት ወደ ቤተሰቦቹ ተመለሰ። ከዛ በኋላ ነው እንግዲህ ገጠመኞቹ ተረስተው ወደ ዘረኝነት ተቀሰሱ ሁሉ ህድመት የደረሱ ማለት ነው ጀመር ይሄ ጉዳይ በጣም የሚጎላው ነዋሪው ህብረተሰብ ላይ አልነበረም፣ አመራር ላይ ነው። በቃ የአመለካከት ችግር ላይ ነው ይህ ነገር የሚባባሰው ና እኚህ ግለሰብም የክልሉ መንግስትም እንደሚለው ሟች የአስረኛ ክፍል ተማሪ የጉሙዝ ተወላጅ ነበር። በማግስቱ አርብ ጠዋት በ አስራ ሰባት ሁለት ሺህ አስር ማለት ነው ቤተሰቦቹ ለሟች ቀብር በመሄድ ላይ ያሉ ሌላ ግጭት ተቀሰቀሰ። በዚህም የክልሉ መንግስት የሞቱት ሰዎች ቁጥር ስምንት ነው ሲል፣ ነዋሪው ቁጥሩን ከፍ ያደርጉታል። ከዛ በኋላ ጉዳዩ የብሔር ሆነ። ያው የአማራ ተወላጆች ወይም አገው የሚባሉ ሰዎች ጭፍጨፋ አይደሉ እንግዲህ በተጨባጭ ትናንትና አስር ሰዎች ተፈልገው ተዘንተው ነበረ። አስር ሰዎች አምስቱ እዛው ቦታው ላይ የተገደሉ ሲሆን ሁለቱ ውሃ ውስጥ ወይም ጉድጓድ ውስጥ ነው ተለቅመው የተገኙት። ትናንትና ቀብር ላይ የዋለው አስር ሰው ነው። ከአስር ሰው ዘጠኙ እዛው ሲቀበሩ፣ አንዱ በዘመዶቹ ምክንያት ወደ አማራ ክልል ይሄዳል ተብሎ ውዝግብ ላይ ነበረ። እንግዲህ ሰዎቹ ከሞቱ በሶስተኛ ቀናቸው ያው ሬሳ ማያልፍም ተብሎ ትናንትና ዘጠኝ ሰዓት አካባቢ ነው በስንት ጭቅጭቅ እንዲያልፍ የተደረገው። ከዛም አልፎ ልዩ ኃይሎቹ ተኩሰው መን ብለው ያ ሁሉ ነገር አልፎ ነው ሬሳው ያለፈው። እንግዲህ የሞተውን ሰው እንኳን ለማሳለፍ ከባድ ነበረ። ሬሳ የሞቱትን ሬሳዎች በወቅቱ ለማንሳት ከባድ ነበረ እና በጣም የደረሰው በደል በጣም እጅግ ያሳ ሬሳው አያልፍም ሲባል ቤተ ዘመዶቹ ወይም ከሀገር ቤት የመጡ ዘመዶቹ በግድ እኛም መሞት አለብን ያለ ዘይዘ እናልፋለን ብለው ቢባሉበት ሰዓት ይዘ ሲያልፉ አምስት መቶ ሀያ ሰው ነበር። ሬሳውን ይዞ ይሄድና ኦሮሚያ ክልል ውስጥ ከገባን በኋላ ተቀብለውን መኪና ጠርተው ሬሳ ጭነውልን እኛን ማረፊያ ሰጠውን፣ አድረን የወረደው ፖሊስ አዛዥ ተጠርቶ እኛን ተረክቦ ወደ ቦታ እንደሚመልስና እንከን እንዳይደርስብን አነጋግረውት በስብሰብ አድርገው የተሸኘንበት ነው ትናንት። ነዋሪው በግጭቱ ወቅት ግድያ የተፈጸመው በአሰቃቂ ሁኔታ እንደሆነ በዝርዝር ያስረዳሉ። እርሳቸው እንደሚሉት ጥቃቱን ሲፈጽሙ የነበሩት የሀገሬው ተወላጅ ወጣቶች ሲሆኑ የሚከላከሉትም የሀገሬው ተወላጆች ነበሩ ይላሉ። ግን ሁኔታውን መልሶ ለማሰብ የሚከብድ ዘግናኝ ነበር ብለዋል። አዎ ከባድ ነው። አሁንም ቢሆን የሚታየው ነገር በጣም ያንጃበበና ከባድ ነገር ነው። ማለት አሁን በዋናነት ማን እንዳጠፋ እየታወቀ እርምጃው እንኳን እስካሁን እየተወሰደ አይደለም። አሁን ሰው የት ነው ያለው እ ያው ሙቷል የሚባላለ ሩጦ ጠፍቷል የሚባላለ እንዲሁ በአጋጣሚ ሀገር የለቀቀ ወደ ኦሮሚያ የገባለ እዚህ ወረዳ ላይ መጡ እየተቀመጣለ የት እንደሆነም እስካሁን ይታወቀ እዛ ቀበሌ ላይ ያለው ማለት ነው። ቀበሌ ላይ ያለ ሰው ተበትናል። ልጆቹ ጥቶ ሚስቱ ትቶ ንብረት ሀብቱ ቤቱ ትቶ በዛው የሞት አለ በዛው ሩጦ እንደሆነ ህዶ የቀራ አለ ዝሮ ዝሮ ያው የእኛ የአማራ ብሔረሰብ ሲፈጠር የተረገመ ነው መሰለኝ። በየጊዜው ነው አይነት ክስተት የቤንሻንጉል ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መንግስቱ ፔሶ በበኩላቸው የብሔር ጥቃት ተፈጽሟል ሊባል አይችልም ብለዋል። እንደ ክልል መንግስትም ሆነ አጠቃላይ የአካባቢውን ማህበረሰብ ስናወያይ ጥቃቱ ሲደርስ ይህ አማራ ብሔረሰብ ላይ ያነጣጠረ ነው፣ ብሄረሰብ ተኮር ነው የሚለው ኮምፕሊትሊ ስህተት ነው። ነገር ግን ግለሰቦቹ የሁለቱ ብሔረሰብ ተወላጆች እስከመሆናቸው ድረስ የሟች ቤተሰብ እና ወጣቶቹ በደም ፍላሽ ተነሳስቶ ጥቃት ሲፈጽሙ፣ ሌላው ብሔረሰብ ላይ የፈጸሙት በመሆኑ እና መከላከል ሂደት ውስጥ ደግሞ የጉምዝ ብሄረሰቦችን አብረው ጸጥታ ኃይሉ ጋር ራሱ የመከላከል ስራም ሲሰሩ ነበረ። ይሄ ማለት የብሔረሰቦች ግጭት እንዳልሆነ የሚያሳይ ነገር ነው። የጉምዝ ብሔረሰብ ተወላጆችም አብሮ የጥቃቱ ሰለባ ነበሩ ማለት ነው። በደም ፍላት ተነሳሱ ሰዎች። ስለዚህ ኮምፕሊት ላይ አጠቃላይ የፖለቲካዊ አንደምታም የለውም፣ የብሔረሰብ ግጭትም አይደለም። ተጎጂ ቤተሰቦች ወይም የሟች ቤተሰቦች ሌሎች ብሔረሰቦች ላይ ያደረጉት ጥቃት ነው። በእርግጥ ትክክል ነው ግጭቱ። ያም ሆኖ ግን ቁጥጥሩ ውስጥ እስከሚገባ ድረስ ራሱ የሁለቱም ብሔረሰብ ተወላጆች እርስ በርሳቸው እየተደጋገፉ ነው ግጭቱን ሲከላከሉ የነበሩት። ያነጋገርናቸው ነዋሪ፣ የአማራ ክልል መንግስት ተወካዮች የብአዴን ጽፈት ቤት የክልሉ ተወካይና የክልሉ መንግስት ከጥቃቱ የተረፉ ነዋሪዎች ጋር ውይይት እየተደረገ መሆኑን ጠቁመው ነገር ግን አሁንም ስጋት ላይ ነን ብለዋል። አቶ መንግስቱ ፔሶ በበኩላቸው ክልሉ ሁሉንም ሰው በእኩል የሚመለከት ነው ብለዋል። ይሄ ግለሰቦች መካከል የተፈጠረ ግጭት እንጂ አንድ ብሔረሰብ ሌላ አካባቢ ሂዶ የመኖር ህልውናውን አደጋ ላይ የሚጥል ነው ብሎ መውሰድ አይቻልም። ምክንያቱም እኛ ክልል ውስጥ አብዛኛዎች ወረዳዎች ላይ ሁሉም የኢትዮጵያ ብሔር ብሔረሰቦች አብሮ ተቻችሎ ተከባብሮ በሰላም የሚኖሩበት ለዘመናት የቆየ እሴታችን ነው። ይሄ ምንም አይነት ብሔረሰቦች ማዕከል የሚፈጥረው ምንም አይነት ብሽታም አይኖርም፣ ሊኖርም አይችልም። በኢትዮጵያ ውስጥ የተቃውሞ እንቅስቃሴ ሲካሄድ በተለያዩ አካባቢዎች የድንበርና የብሔር መልክ ያላቸው ግጭቶች ይፈጠራሉ። ከቅርብ ጊዜ ወዲህ ደግሞ እንዲህ ያሉ ግጭቶች በተደጋጋሚ በመሰማት ላይ ይገኛሉ። ከግጭቱ በኋላ ከአደጋው የተረፉትን ወይም ደግሞ ጥቃት የተፈጸመባቸውን አብዛኞቹን ነዋሪዎች ስናነጋግራቸው እንዲህ ያለ ነገር ገጥሞን አያውቅም፣ የተጋባን የተዋለድን፣ አብረን የኖርን ህዝቦች ነን የሚል ምላሽ ይሰጣሉ። የክልሉ መንግስታትም ሲጠየቁ ተመሳሳይ ምላሽ ይሰጣሉ። ታዲያ እንዲህ ያሉ ግጭቶች ለምን መበራከት ጀመሩ? በስፋት መዳሰስ ያለበት ጥያቄ ነው። ባለፈው ሳምንት በዚህ ጉዳይ ላይ ያነጋገርናቸው የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ምላቱ ገመቹና የአረና ትግራይ የቀድሞ አመራር አቶ ገብሩ አስራት የኢትዮጵያ ሕዝብ እርስ በርሱ ከሚያጋጨው ነገር ከፍተኛ ጥንቃቄ ሊያደርግ ይገባል በሚል መምከራቸው ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።